በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ትናንት ዩናይትድ ስቴትስ ጎብኝቶ ቨርጂኒያ ክፍለ ሀገር በሚገኝ ሂልተን ሆቴል ከፍተኛ ብዛት ያላቸው ታዳሚዎች በተገኙበት የደመቀ አቀባበል ተደርጎለታል። ሌሎቹ የአመራር አካላት አስተዳደር ዶክተር አምባቸው መኮንን፣ አቶ መላኩ አለበል እና አቶ ምግባሩ ከበደ ይገኙባቸዋል። በስብሰባው ወቅት ውይይቶች ተካሂደዋል በቦታው ከተገኙት ሰዎች ለቀረቡት ጥያቄዎች ከአማራ ክልል መሪዎች መልስ ተሰጥቷል ኦፊሴላዊ ስብሰባ የጀመረው የሃይማኖት መሪዎች ተወካዮች በሰጡት ቡራኬና የኦሮሞ እንግዶች ተወካዮች ባደረጉት ንግግር ነበር በቦታው ተገኝታ ዝግጅቱን የተከታተለችው አዳነች ፍሳዬ ቀጣዩን አቅርባለች አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነትህ በመግቦትህ ጠብቀህ እዚች ሰዓት ስላደረስከን እናመሰግንሃለን። በዚህ ሰዓት ስለ ሀገራችን ኢትዮጵያ ሰላምና አንድነት፣ እድገትና ብልጽግና እንድንወያይ እንድንነጋገር ፈቃድህ ሆኖ ስለ ሰበሰብከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ህዝብ ለማነጋገር ከኢትዮጵያ ድረስ የመጡትን ክቡራቱ ድርጓን ዳርጋቸውን እንድትባርካቸው ከእሳቸው ጋር የመጡትን ሁሉ በበረከትህ እንድትጎበኛቸው እንለምንሃለን። ኦሮሞ ነኝ ለመለመን ነው ወደ እግዚአብሔር እጃችሁ ዘርጉልኝ። ሀዬ ሀዬ ዋቀሁማ ዋቀሁማማ Waka burka haroo wadda walabu. Waka sagalta magarba. Waka saglam borana. Waka turban barin tumma. Waka seyrat macha feurumu. Waka shanan gadaurumu. Waka buku gurracha. Waka chicho gurrati. Waka odana jaan Waka galaan Kan naga walitti fidde naga amana kenyat nu devisi. Kanar rasit naga walit naga nu devisi. Nu devisi. Obole sakenya gaddu. Abba tokuma abbaat arbaa Arba ለኦሮሞ ሰጥቶ አብይን ፕራይም ሚኒስተር ላደረገልን በእኛ መሀከል ለተገኘው የአንድነት የአንድነት መስራች የሆነው እሳትና ጭድን አጥብቶ ሳርና ማር ላበቀለልን ጋዱ እንኳን መላችን ተገኘ። ለዚህ ላደረሰን አምላክ ይመስገን አሜን። ብስሚላህ ረማን ራሂም። አሰላሙ አለይኩም ወረህመቱ ላህ በረካቱ። እንኳን ድንገት ነው የዚህ መድረክ ላይ የተገኘሁት። ያው እንግዶቻችን እንኳን በሰላም መጣችሁልን። ያው እንግዲህ የምታዩት ኢትዮጵያ ላይ ያለው ሰላም፣ ፍትሕ ከእናንተ እጅጋን ያለውና ካላህ ቀጥሎ እና ስለዚህ ሁሉንም ነገር ለእናንተ ጥለናል። እንኳን በሰላም ገባችሁ። ወሰላሙ አለይኩም ወራመቱላ ወበረካቱ ቀጥሎ ክቡር አቶ ገዱን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ንግግር አድርገዋል። በጣም አመሰግናለሁ በእንዲህ በአማራ ሁኔታ ስለተቀበላችሁን በራሴ ስምና በሎካም ቡድኑ እንዲሁም በአማራ ዲሞክራቲክ ፓርቲ ስም ላቅ ያለ ምስጋና ይቀርብላችኋል። በዚህ በዋሽንግተን ዲሲ እና አካባቢው ነዋሪ የሆናችሁ ከዚህ የተገኛችሁ የተወደዳችሁ ወገኖችን ከሁሉ በማስቀደም የጊዜ ውድነት ትክክለኛ ትርጉም በሚሰጠው ሀገር ውስጥ እየኖራችሁ የአማራ ሕዝብ ሁኔታና የሀገራችን ጉዳይ እያሳስበናል፣ ያገባናል፣ ባለቤቶችን ነን ብላችሁ እዚህ ስለተገኛችሁና ጊዜያችሁን ስለሰጣችሁን ላቅ ያለ ምስጋና በራሴና በዶካም ቡድ ምስል አቀርባለሁ። ይህ ጉዞ ይህ ጉዞ ከሶስት ወራት በፊት ሊካሄድ ታስቦ በመጀመሪያው የትግል አገራችን እና ወንድማችን ተስፋ ጌታቸው ድንገተኛ ህልፈት ምክንያት ሳይሳካልን የቀረ ሲሆን ከዚያም ወዲህ አስገዳጅ ወቅታዊ ሁኔታዎች ስላጋጠሙን እስካሁን ሳንገናኙ ቆይተናል። በዚህ አጋጣሚ ወንድማችን ተስፋ ጌታቸው ድንገተኛ ሞት በደረሰብን ሐዘን በየላችሁበት ናችሁ ስላጽናናችሁንና የምትችሉትን ሁሉ ደግፋችሁ አስከሬኑን ከዲሲ ወደ አዲስ አበባ በክብር በመሸኘት ጭምር ላደረጋችሁ አስተዋጽኦና ላሳያችሁን ወገናዊነት ከፍ ያለ ምስጋና እናቀርባለን። ባሳለፍነው ሐምሌዎ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገር አሜሪካ በመምጣት ከአብዛኞቻችሁ ጋር የተሳካ ውይይት ማካሄዳቸውን እናስታውሳለን። ክቡር አቶ ገዱ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፏል ብለዋል። ይህንም ተከትሎ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ፣ ፍቅርና የቅርባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች በገቢር አብረን እንድንሰለፍ ለማድረግ ነው። የአማራ ሕዝብ በዚህ ብዙ ታውረዶች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ፣ ለእኩልነት፣ ለአገር ክብር እና ደህንነት መረጋገጥ አኩሪ ታሪክ የፈጸመ እየፈጸመ የመጣ አርበኛ ሕዝብ ነው። የአማራ ሕዝብ በአገሩ ጉዳይ የማይደራደር ቀናዬ ህዝብ ከመሆኑ ባሻገር ከሌሎች ወንድምና እህት ህዝቦች ጋር ተከባብሮ ተቻችሎና በባህል በሃይማኖትና በኢኮኖሚ ተሳስሮ አብሮ የመኖር አኩሪ እሴት የገነባ ለአብሮነት መኖር የሚመች ህዝብ መሆኑ ለማንም ግልጽ ነው። ይሁን እንጂ በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው ሲሉ አቶ ገዱ ተናግረዋል። ይሁን እንጂ ይህ ህዝብ ይህንን ያህል የሚያኮራ አገር ወዳድነትና በሌሎች ወንድም ህዝቦች ጋር ተከባብሮ የመኖር እሴት የገነባ ቢሆንም በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይከራከር ነው። የአማራ ህዝብ ካለፉት ስርዓቶች የተለየ ጥቅም ያገኘ ይመስል እንደ ጨቋኝ ለፍትሕና ለእኩልነት መስዋዕት ሲከፍል የቆየ ሆኖ ሳለ የሌሎችን መብት እንደሚያፍን ወዘተ ተደርጎ ሲዘራ የኖረው የጥላቻ ዘር አበሳውን ያበዛው ቢሆንም ዛሬ ከሌሎች ወንድም የኢትዮጵያ ሕዝቦች ጋር ተደጋግፎ ባደረገው ትግል ከላይ የተገለጸው የለውጥ ጮራ ሊፈነጥቅ ችሏል። አሁን አሁን በሀገራችን ሕዝቦች ትግል የተገኘው የለውጥ ተስፋ ብዙ ፈተናዎች ያሉበት ቢሆንም ሀገራችንና ሕዝቦቿን ወደ ዲሞክራሲ ለማሻገር እጅግ የተመቸው ወቅት ላይ እንገኛለን። በመጨረሻም ብልሆች ስሜትን ሳይሆን ቁም ነገርንና ምክንያታዊነትን የህይወት መመሪያቸውን ያደርጋሉ ብለዋል የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው። የአቀባበሉን ስነ ስርዓትና የስብሰባውን አካሄድ በማዘጋጀት ተግባር በሰብሳቢነት የመሩት አሰገደች መኮንን ደግሞ ስለ ዝግጅቱ ሂደት ገልጸዋል። አመሰግናለሁ ዋዳነች። በእርግጥ አጭር ጊዜ ነበር ለመዘጋጃ የተሰጠን ቱ ዊክስ። እና እንደምታውቂው በሰሜን አሜሪካ የሚኖረው ህዝብ በጊዜ የሚሯሯጥ ነው፣ የራሱ ስኬጁል አለው። ይሄን ስኬጁሉን ካንስል አድርጎ ወደ እኛ ስብሰባ እንዲመጣ ጥረት ማድረግ ቀላል አልነበረም። ሆኖም ግን ከተለያዩ የአማራ ማህበራት፣ ከሌሎች የሲቪክ ድርጅቶች፣ እንዲሁም አንዳንድ ዲሲ ግብረ ኃይል የመሳሰሉት ተሰባስበን መከር እንግዲህ ይሄ ጉዞ ሊደረግ የነበረው ዶክተር አብይ ክቡር ጠቅላይ ሚኒስትሩ ወደዚህ በመጡ ጊዜ እንዲካሄድ ነበር። ይህም ፕሮግራም ነድፎ በሌሎች በአምስት ስቴቶችም እንዲካሄድ እቅዱን የነደፈው አቶ ተስፋዬ ጌታቸው ነበር። አቶ ተስፋዬ ጌታቸው የነደፈውን እቅድ ሳይከውን በማረፉ ምክንያት የአማራ መሪዎቻችን ልናያቸው እንድናፈቅን፣ በሀዘኑ ምክንያት ሳይመጡ ቀሩ። ስለዚህ ይህ ስብሰባ መታሰቢያነቱን ለአቶ ተስፋዬ ጌታቸው አደረግንና አብዛኛዎቻችን ስራዎቻችንን በመተው ይህንን ነገር ሌት ተቀን አጣደፍን። በእውነት እግዚአብሔርም ተጨምሮበት ለውጤት በቅቷል። እንዳየሽው አዳራሹ ሞልቶ በርካታ ህዝብ ነው። ከውጭ የተመለሰው አዘጋጇ አሰገደች ስለ አቀባበሉ ሁኔታ የተሰማቸውን አስገንዝበዋል። ዛሬ በመካከላችን ሲገኙ እኔ ዋሽንግተን ዲሲ ራሱ ራሱ ሰማይም የተቀበላቸው ነው መሰለኝ። ትናንት አንቺም እንደምታውቂው እጅግ ዝናባማና ብርድ ነበር። ዛሬ ባልተጠበቀ ሁኔታ ፀሐያማ ሆኖ እንዲህ ባማረ ሁኔታ ስብሰባችንን እንድናከናውን ስላደረገ እኔ በእውነት ሰማዩም አብሮ እግዚአብሔርም አብሮ ተጨመረ ነው ያልኩትና ያማረ ነበር። ድካማችን ሁሉ ከላያችን ለቀቀ። ካሰብነው እጅግ በላቀ ሁኔታ ህዝቡ ተገኘ። የእነሱ መኖር ደግሞ በአዳራሹ ልዩ ሞገስ ሰጠው። ዛሬ ተስፋ ያጌታቸው ከሞት ተነስቷል። አድማጮች፣ በስብሰባው የተካሄደው ውይይት እንዲሁም ጥያቄና መልስ ሰፊ ጊዜ የሚጠይቅ በመሆኑ በመጪው ቅዳሜ እናቀርበዋለንና ተከታተሉን።